በታላቁ የአባይ ግድብ ጉዳይ የሦስቱ አገሮች ተደራዳሪዎች በዩናይት ስቴትስ መንግሥትና በዓለም ባንክ ታዛቢነት ዋሽንግተን ላይ ሲያካሂዱ የቆዩት ድርድር ባለፈው ሐሙስ ከመጨረሻው ስምምነት ላይ ሳይደርስ ተጠናቀቀ። ሳንስማማ የነበረው ኢለቨንዛውር ላይ የእኛም ፖዚሽን ተመርኩዞ የተስተካከሉ ነገሮች ነበሩ። በአንድ በኩል በዛ ምክንያት አንፈርምም፣ በሁለተኛ ደግሞ እነኚህ ፎር ኮምፖነንትስ ኦፍ አግሪመንትስ ካልተፈረሙ አንዱ ያልተሰማንበት ጉዳይ የነበረው በአስራ አንደኛው ሰዓት ላይ የእኛን አቋም ተመርኩዘው የተስተካከሉ ነገሮች ነበሩ። በአንድ በኩል በዚያ ምክንያት አልፈረምንም፣ ሁለተኛው ደግሞ እነዚህ ስምምነቱን የሚያቆሙት አራት ክፍሎች ካልተፈረሙ አንዱን ለይተን የምንፈርምበት ምክንያት የለንም የሚለው የእኛ አቋም። አዎ፣ ባለፉት ሁለት ወራት ባደረግናቸው ውይይቶች እመርታዎችን አስመዝግበናል። እንደምታውቀው ድርድሩ የተጀመረው ከስምንት ዘጠኝ ዓመት በፊት ነው። በእነዚህ ዓመታት ውስጥ ውጣ ውረዶች ነበሩ። ሆኖም ግን ካለፈው ጥቅምት ጀምሮ ጥሩ እርምጃ ነው ያስመዘገብ ነው። በጣም ጥሩ እርምጃ። ይህ በእርግጥ ወደ መጨረሻው ደረጃ ያደርሰናል። በአገሮቹ መካከል የመጨረሻው ስምምነት መፈረም ያለበት ጊዜ ነው። በሰማችሁት ቅደም ተከተል የኢትዮጵያው የውሃ መስኖና ኢነርጂ ሚኒስትር ዶክተር ስለሺ በቀለ፣ የሱዳኑ የመስኖና የውሃ ሀብት ሚኒስትር ያሲር አባስ መሐመድ አሊና የቀድሞ የግብፅ የውጭ ጉዳይ ሚኒስትር ረዳትና የናይል ተፋሰስ አገሮች አዋቂ መሐመድ ሂጋዚ ናቸው። የሦስቱን አገሮች አቋምና እይታዎች አስመልክቶ በተሰናዱ ምልልሶች የሰጧቸውን አስተያየቶች የያዘው ቅንብር ዜናውን ተከትሎ በሚቀርበው የውይይት ክፍለ ጊዜ ይሰማል። ዘወትር ቅዳሜ በዚህ ሰዓት በደሳሌ መኮንን እየተዘጋጀ የሚቀርበው የምርጥ ምርጥ እንግሊዝኛ ዜማዎች ቅንብር የሙዚቃ ቃናም በመልክ በመልኩ ያሰናዳቸውን ዜማዎች ይዞ ይጠብቃቸዋል። ሰላም ጤና ያስጥልኝ። እንደምናመሻችሁ፣ ክቡራትና ክቡራን አድማጮች ከቅዳሜ የካቲት 7 2012 ዓ ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራም አቀናባሪ የብርሃን ኃይሉ ናት። አሁን ወደ ቅዳሜው የሰዓቱ የዓለም ዜና። መልካም ምሽት እንደምናመሻችሁ አድማጮች ዜናውን የማነብላችሁ አዳነች ፍስሃዬ ነኝ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ ሴኔጋል ገብተው ከፕሬዚደንት ማኪሳል ጋር የጸጥታን ጉዳይ ስለማጠናከር እና ጽኑ የኢኮኖሚ ትብብር ስለማድረግ ጉዳይ መነጋገራቸው ተዘግቧል። ዩናይትድ ስቴትስ ሴኔጋልን በነጻ ሀገርነት እውቅና የሰጠችው እንደ አውሮፓ አቆጣጠር በ1960 ዓ ም ሲሆን ከዚያን ጊዜ አንስቶ በስድስት አስርተ ዓመታት የዲፕሎማሲያዊ ግንኙነት ወቅት ሁለቱ ሀገሮች ቅርብ የሆነ ወዳጅነት መስርተዋል። ሴኔጋል በምዕራብ አፍሪካ የዲሞክራሲያዊ ተቋማት የመረጋጋትና የመቻቻል ተምሳሌት ናት ሲሉ ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለሥልጣኖች አሞግሰዋታል። ዋሽንግተን የሴኔጋል የጸጥታ ተቋማትን ለመርዳት ካለፉት ስድስት ዓመታት ወዲህ ከ106 ሚሊዮን ዶላር በላይ የሚሆን ገንዘብ መድባለች። የደቡብ ሱዳን ፕሬዝደንት ወደ አስር ክፍለ ግዛቶች ስርዓት እንደሚመለሱ ዛሬ ተናግረዋል። ይህ ጉዳይ ዋናው የተቃዋሚዎቹ ጥያቄ ነው። የፕሬዚደንት ሳልቫኪር አቋም ለጥምረት መንግሥት ምስረታ አመቻችቶ በሀገሪቱ የሚካሄደውን የእርስ በርስ ጦርነት ሊያከትም እንደሚችል ተገልጿል። እዚህ ውሳኔ ላይ የደረስነው ለሰላም ስንል ነው። ተቃዋሚው ወገን ቀና ምላሽ እንደሚኖረው ጠብቃለሁ ብለዋል ሳልቫኪር። ፕሬዚዳንቱ ይህን ያሉት በመዲናይቱ ጁባ ላይ ከከፍተኛ የመንግስትና ወታደራዊ ባለሥልጣኖች ጋር ከተነጋገሩ በኋላ ነው። ሀገሪቱ አሁን እንደ ቀድሞው በአስር ክፍላተ ግዛቶች ትከፋፈላለች፣ ቲፖር ውዌንጌና አብዬ ደግሞ የአስተዳደር አካባቢዎች ይሆናሉ ብለዋል ፕሬዚዳንቱ። ተቃዋሚው ወገን ውሳኔውን በመልካም ተቀብሎታል፣ ነገር ግን ዋናው የነዳይ ዘይት አምራች ስለሆነው ሩዌንጌ ጥያቄ አንስቷል። በስደት የሚኖሩት ተቃዋሚዎቹ መሪ ሪያክ ማቻር በነዳይ ዘይት የበለጸገው ሩዌንጌ ክልል እንዲከፋፈል አይፈልጉም። አንድ በዕድሜ የገፉ ቻይናዊ አገር ጎብኚ በኮሮና ቫይረስ ምክንያት ፈረንሳይ መሞታቸው ታውቋል። ለጉብኝት በሄዱበት ፓሪስ የሞቱት ሰው የሰማንያ ዓመት የዕድሜ ባለጸጋ ነበሩ። በኮሮና ቫይረስ ምክንያት አውሮፓ ላይ ለመሞት የመጀመሪያው ሰው ሆነዋል። ግብፅ ውስጥ ደግሞ የመጀመሪያው የኮሮና ቫይረስ በሽታ የያዘው አፍሪቃዊ ተገኝቷል። ወደ ቻይና የሚመለሱት ሰዎች ሁሉ ለ14 ቀናት ያህል ራሳቸውን እንዲያገሉ በቻይና መዲና ያሉት ባለሥልጣኖች አስገንዝበዋል። ቻይና የቫይረሱን መዛመት ለመግታት በምታደርገው ጥረት ራሳቸውን የማያገሉት ወይም ቫይረሱን የመከላከል መመሪያን የማይከተሉ ሰዎች በሕጉ መሰረት ተጠያቂ ይሆናሉ ማለታቸውን ዕለታዊ ቤዥንግ የተባለው የመንግሥት ጋዜጣ ዘግቧል። የቻይና ብሔራዊ የጤና ኮሚሽን ተጨማሪ 143 ሰዎች መሞታቸውንና የሞቱት ሰዎች ብዛት 1500 መድረሱን ዛሬ አስታውቋል። የኮሮና ቫይረስ ከያዛቸው ሰዎች ጋር ቅርብ ግንኙነት ያላቸው ሰዎች ብዛት ከግማሽ ሚሊዮን በላይ መድረሱ ተገልጿል። ከበሽታው የዳኑስ ሰዎች ታዲያ ሌሎችን ለመርዳት ሲሉ ደም እንዲለግሱ እየተጠየቁ ነው። የቻይና ብሔራዊ የጤና ኮሚሽን በገለጸው መሰረት እስከ ትላንት በነበረው ጊዜ በአገር አቀፍ ደረጃ 8096 የሚሆኑ የኮሮና ቫይረስ በሽተኞች ድነው ከሆስፒታል ወጥተዋል። የመን ውስጥ በመዋጋት ላይ ያለው በሳውዲ አረቢያ የሚመራው የጥምረት ኃይል ከጦር ኃይሎቹ ከጦር አውሮፕላኖቹ አንዱ የመን ላይ የተተኩሶበት መውደቁን ዛሬ ገልጿል። ከአማጽያን ጋር እየተዋጉ ላሉት የሀገሪቱ መንግስት ኃይሎች የአየር ሽፋን ይሰጥ በነበረበት ተራራማ ሰሜናዊ ክፍለ ሀገር ላይ እንደወደቀ የጥምረቱ ኃይል አስታወቀ። የሶሪያ መንግስት ኃይሎች በአሁኑ ወቅት መላ ከደማስቆ ወደ አሌፖ የሚያመራውን ስትራቴጂያዊ የሆነ አውራ ጎዳናን ሙሉ በሙሉ ለመቆጣጠራቸው ተዘግቧል። ለሳምንታት ያህል በቱርክ ከሚደገፉ አማጽያን ለማስመለስ ሲዋጉ መቆየታቸው ታውቋል። የሶሪያ ወታደሮች ኢድሊብ ወደ ተባለው በአማጽያን ቁጥጥር ስር ወዳለው አካባቢ እየገፉ መሆናቸው ተዘግቧል። ቱርክ ወደ ምትቆጣጠራቸው ኬላዎች ተጨማሪ ኃይሎች መላኳ ተዘግቧል። የውጭ ጉዳይ ሚኒስትሯን ደግሞ ወደ መስኮ ልካለች። አድማጮች፣ የምሽት ዜናችን እዚህ ላይ አበቃ። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ ብርሃን ኃይሉ ናት። አሁን ወደ ቀዳሚው ቅንብር ነው የምናመራው። አነጋጋሪው የአባይ ጉዳይ የኢትዮጵያ የግብፅና የሱዳን ልዑካን ከታላቁ የአባይ ግድብ ጋር በተዛመዱ ርዕሶች ዙሪያ ዋሽንግተን ዲሲ ላይ ለሁለት ቀናት ያካሄዱት ድርድር ባለፈው ሐሙስ ከመጨረሻው ስምምነት ላይ ሳይደርስ ተቋጭተዋል። ለመሆኑ የሶስቱ አገሮች የተናጠል አቋም ምን ይሆን? አወዛጋቢዎች ውስጥ ጉዳዮች በተከታታይ በምናቀርባቸው ቅንብሮች ቀጣዩን ሂደት ጨምሮ እንመረምራለን። በቅድሚያም የሦስቱን አገሮች አቋምና እይታዎች የሚመለከተውን ባልደረባችን ጄሰን ፓትኒክ ከሱዳን የመስኖና የውሃ ሀብት ሚኒስትር ያሲር አባስ መሐመድ አሊ ጋር ያደረገው ምልልስ ይቀድማል። ቆንጅታየ እንዲህ አሰናድተዋለች። በአባይ ግድብ ዙሪያ በሚደረገው ውይይትና በተለይም የኢትዮጵያን ግድብ ግንባታ በተመለከተ ሱዳንን የሚያሳስቧት ዋናዎቹ ነጥቦች ምንድን ናቸው? በውይይቱ እስካሁን ያልተፈታ ነጥብ ካለስ ምንድን ነው የሚል ነው። መጀመሪያ ጄሰን ፓትኒክ ለሱዳን የመስኖ እና ውሃ ሚኒስትር ያሴር አባስ ሞሐመድ አሊ ያቀረበላቸው። ሚኒስትሩ ለተሰጣቸው የቃለ ምልልስ እድል የአሜሪካ ድምጽን ካመሰገኑ በኋላ ካለፈው ጥቅምት 26 ወዲህ በታላቁ የህዳሴ ግድብ ዙሪያ የሚደረገው ውይይት ላይ ለመካፈል ወዲህ ወደ ዋሽንግተን ሲመጡ አምስተኛ ጊዜያቸው መሆኑን ተናግረዋል። ከዚያ ጊዜ ወዲህም በውይይቱ እመርታ እንዳዩ ነው የተናገሩት። ውይይቱም በአብዛኛው ያተኮረው በቅድሚያ ግድቡ እንዴት በውሃ እንደሚሞላና ስራውም እንዴት እንደሚከናወን ነው ካሉ በኋላ የሱዳንን ምልከታ ሲገልጹ ሱዳን ውስጥ ግድቡን የምናየው አካባቢውን እንደሚያስተባብር መልካም ዕድል ነው። እርግጥ ነው ግድቡ የተፋሰሱ የግርጌ አገሮች ላይ አዎንታዊም አሉታዊም ጫና ይኖረዋል። ሱዳን እንደ አዎንታዊ የምታየው የጥቁር አባይ ወንዝ ፍሰት ወጥ እንዲሆን ያስተካክላል በሚል ነው። ስለዚህ ዓመቱን ሙሉ ፍሰቱ አንድ አይነት የሆነ ውሃ ከጥቁር አባይ ወደ እኛ ይወርዳል ማለት ነው። ያ ደግሞ የኤሌክትሪክ ኃይል ለማመንጨትና እንዲሁም ለመስኖ ተጨማሪ ውሃ ያስገኛል ማለት ነው። ስለ ግድቡ ግንባታ አሉታዊ የምንለው ከግድቡ የሚፈሰው ውሃ የገበሬዎቻችንን ማሳ ስለሚያጠጣ፣ ያ እንግዲህ የእርሻ ማሳችንን ሊያሳንስ ይችላል የሚለው ነው። ስለዚህ ዋናው እኛ የሚያሳስበን ሦስቱ ሀገሮች በመጀመሪያው የግድቡ የውሃ ሙሌት ላይ እንዲስማሙ ነው። ይህም ማለት ለመጀመሪያው የግድቡ ሙሌት ስንት ዓመት ይፈጃል፣ የግድቡ ስራ እንዴት ነው የሚከናወነው የሚለው ነው። ስለዚህ እነዚህ የጠቀሷቸው ጉዳዮች ላይ ለምሳሌ ግድቡን በውኃ ለመሙላት ምን ያህል ጊዜ ይፈጃል በሚለው ነጥብ ላይ ተስማምታችኋል? ጄሰን ለሱዳኑ የመስኖና ውሃ ሚኒስትር ያሴር አባስ መሐመድ አሊ ያስከተለላቸው ጥያቄ ነው። አዎ ባለፉት ሁለት ወራት ባደረግናቸው ውይይቶች እመርታዎችን አስመዝግበናል። እንደምታውቀው ድርድሩ የተጀመረው ከስምንት ዘጠኝ ዓመት በፊት ነው። በእነዚህ ዓመታት ውስጥ ውጣ ውረዶች ነበሩ። ሆኖም ግን ካለፈው ጥቅምት ጀምሮ ጥሩ እርምጃ ነው ያስመዘገብ ነው። በጣም ጥሩ እርምጃ እናም እቅዳችን በዚህ ወር መጨረሻ ላይ ሀገሮቹ ስምምነት ይፈርማሉ የሚል ነው። የሦስቱም ሀገሮች መሪዎች ወዲህ ወደ ዩናይትድ ስቴትስ ሲመጡና ስምምነቱን ይፈራረማሉ የሚል ነው ሀሳባችን። መደበኛ ዝናብ ከጣለ ምን ያህል ወይም ስንት ዓመት ይወስዳል ለሚለው ጥያቄ ሚኒስትሩ የተፋጠነ እንደሚሆን ነው የተናገሩት። ጥሩ ነገር፣ ግድቡ ይገነባል፣ ውሃው ይሞላል። ይህም ማለት የግድቡ ግንባታ እስከሚጠናቀቅ ሙሌቱን ለመጀመር መጠበቅ አያስፈልግም ማለት ነው። ይህ ደግሞ ኢትዮጵያ ውሃው እየተሞላ ባለበት ወቅት የኤሌክትሪክ ኃይል ማመንጨት ትችላለች ማለት ነው። ጥሩ ነው። ደግሞም ለተፋሰሱ የግርጌ ሀገሮች ለሱዳንና ለግብፅም ጥሩ የሚሆነው ሙሌቱ በሰላሳዎች ውስጥ ስለሚከናወን ነው። ስለዚህ መደበኛ ዓመት ከሆነ በጣም ሊያጥር ይችላል። ሦስት አራት ወይም አምስት ዓመት ሊወስድ ይችላል። ድርቅ ካለ ደግሞ ረዘም ያለ ጊዜ እስከ ሰባት ዓመትም ሊወስድ ይችላል። ስለዚህ ረዘመ ቢባል ሙሌቱ ሰባት ዓመት ነው የሚወስደው ማለት ነው የሚለውን ጥያቄ አስከትሏል። ጀሰን ስ ምን ያህል ውሃ ይመጣል የሚለው ነው የሚወስነው። በዚያ መሰረት በሙሌቱ ወቅት የሚታዩ ሁኔታዎች ይኖራሉ። የበረታ ድርቅ ከሆነ ሙሌቱ እንዲቆም ወይም ለሌላ ጊዜ ማስተላለፍ የመጀመሪያውና ሁለተኛው ዓመት ላይ ኢትዮጵያውያኑ የኤሌክትሪክ ኃይል ማመንጨት እንዲችሉ በፍጥነት ይሞላል። ከሦስተኛው ዓመት በኋላ ባለው ጊዜ ግን ለሙሌቱ በተቀመጠው ሁኔታ የሚወርደው ውሃ በዓመት ከ37 ቢሊዮን ሜትር ኪዩብ ካነሰ ግን ውሃው ወደ ታች ይለቀቃል ማለት ነው። ለሱዳኑ የመስኖና ውሃ ሚኒስትር ገፋ አድርገው እንዲያብራሩለት ጄሰን ያቀረበው ቀጣይ ጥያቄ ግብጾች እስከ አርባ ቢሊዮን ሜትር ኪዩብ እንዲለቀቅ ጠይቀው ከኢትዮጵያ በኩል ደግሞ ሰላሳ አምስት ቢሊዮን ሜትር ኪዩብ ወይም ከዚያ በታች መሆን አለበት ሲሉ ነበርና አሁን ሰላሳ ሰባት የሚለው የመጨረሻው ጣሪያ ነው የሚለውን ነበር። ቴክኒካዊ ዝርዝሩ ትንሽ ለየት ይላል። ጽንሰ ሐሳቡ ግን እንደዚሁ ነው። የጥቁር አባይ አማካይ ፍሰት 48 ወይም 49 ቢሊዮን ሜትር ኪውብ ነው። ሦስት ሁኔታዎች አሉ። አንዱ ድርቅ ነው፣ ሌላው የተራዘመ ድርቅ፣ ሦስተኛው ደግሞ የተራዘሙ ደረቅ ዓመታት። ድርቅን ብንወስድ የውሃው ፍሰት 37 ወይም ከዚያ በታች ከሆነ ውሃው ይለቀቃል። ለምሳሌ 35 ቢሊዮን ሜትር ኪውብ። ቢሆን ውሃው አይጠራቀምም ይለቀቃል ማለት ነው። ሌላው ደግሞ ፍሰቱ 40 ቢሊዮን ሜትር ኪዩብ ቢሆን ለምሳሌ 3 ቢሊዮኑ ይያዝና 37ቱ ይለቀቃል። መደዳውን ለዓመታት ድርቅ ቢሆን አራት አምስት ዓመታት ድርቅ ከሆነ ግን አሞላሉ ትንሽ ረዘም ያለ ጊዜ ይወስዳል ማለት ነው ብለዋል። አክለው ዩናይትድ ስቴትስ ከዓለም ባንክ ጋር ሆና ቴክኒካዊ እገዛ ወይም ምክር መለገሷን ገልጸዋል። በልማት ፕሮጀክቶች እና በሌላም ጠቀሜታ እንደሚኖረው ዩናይትድ ስቴትስ ተናግራለች። ነገር ግን በተደራዳሪዎቹ ላይ ዩናይትድ ስቴትስ ተጽዕኖ አሳድራለች ለሚለው ጥያቄ የሱዳኑ ሚኒስትር በዛ ረገድ ያየሁት ነገር የለም የሚል አጭር ምላሽ ነው የሰጡት። ጄሰን ፓቲኒክ ያቀረበላቸው የመጨረሻ ጥያቄ የሚመለከታቸው ወገኖች በድርድራቸው ለመስማማት ጥቂት ነው የቀራቸው። አስር ከመቶ ወይም ከዚያ በታች ቢቀር ነው ያን መፍታት ካልተቻለ፣ ግብጽ ወይም ኢትዮጵያ ወይም ሱዳን ስምምነቱን በጠቅላላው አንፈልግም የሚሉበት ሁኔታ ሊፈጠር ይችላል ወይ ለሚለው ጥያቄ አይመስለኝም። ተደራዳሪዎች በዚህ ጉዞ እስከ መጨረሻው ለመዝለቅ ቁርጠኞች ናቸው። አዎ ልዩነት፣ አለመግባባት አለ፣ ነገር ግን ሶስቱም ወገኖች ስምምነት ላይ ለመድረስ ቁርጠኛ መሆናቸውን ተመልክቻለሁ ብለዋል ሚኒስትሩ። ቆንጅታዬ አመሰግናለው። ቀደም ሲል የሱዳንን አቋም ነበር የተመለከትነው። አድማጮች፣ በተከታዩ ቅንብር ደግሞ የኢትዮጵያን እይታ እንዳስሳለን። ከኢትዮጵያ ተደራዳሪዎች አንዱ የኢትዮጵያው የውሃ መስኖና ኤነርጂ ሚኒስትር ዶክተር ስለሺ በቀለ ዓለም አቀፍ የስትራቴጂዊ ጥናቶች ተቋም ባዘጋጀው የውይይት መድረክ ላይ ያሰሙትን ንግግር ተንተርሶ የአዲስ አበባው ዘጋቢያችን መለስካቸው አምሃ ተከታዩን አቀናብረዋል። የኢትዮጵያ ስትራቴጂያዊ ጉዳዮች ተቋም ባዘጋጀው መድረክ ላይ የውሃ የመስኖና የኃይል ሚኒስትር ዶክተር ስለሺ በቀለ በታላቁ ህዳሴ ግድብ ዙሪያ ኢትዮጵያ፣ ሱዳንና ግብፅ ላለፉት ስምንት ዓመታት ሲያደርጉት የቆየው ድርድር አሁን አንድ ወሳኝ ምዕራፍ እንደ ደረሰ አመልክተዋል። ሚኒስትሩ እንዳስረዱት ከሆነ በተለይ በአሁኑ ወቅት ለስምምነት የቀረቡት ነጥቦች አራት ብቻ ናቸው። እነዚህም ቴክኒካዊ ስምምነት፣ ሕጋዊ ድንጋጌዎች፣ የትብብር ዘዴዎችና የዳታ ልውውጦች እንዲሁም ልዩነቶችን በሰላማዊ መንገድ መፍታት የሚሉት ናቸው። የእነዚህን ስምምነቶች ነጥቦች ምንነትም አብራርተዋል። ረጅም ጊዜ ፈጀ የቴክኒካል አገርመንቱ ነው። በሳይንስ በኤቪደንስ በዳታ ቴክኒካዊ በሆነ ዘዴ ሳይንሳዊ አሰራርን መሠረት አድርጎ በማስረጃ በሀዛዊ መረጃዎች እየታገዘ ሲሰራ የቆየ ነው። ረጅም ጊዜ ወስዶ በአራት ዙር የውሃ ሚኒስትሮች በተገኙበት ሲሰራ የነበረው ይሄን ነበረ። የሕግ ማዕቀፉ የሕግ ባለሙያዎችን ከተለያየ ቦታ ሁሉን አቀፍ የስምምነት ቢጋር ተብሎ ከሚታወቀው የስምምነት ሂደት ላይ ሲሳተፉ የነበሩትን የሕግ ባለሙያዎችን አሰባሰብን። ወደ አምስት የሕግ ባለሙያዎቻችን በአሁኑ ጊዜ እየተወያዩ ነው። ባለሙያዎቹ የሕግ ማዕቀፉ፣ ይህ ቴክኒካዊ ስምምነት በሕግ አግባብ እንዴት ነው የሚታየው የሚለውን እየቃኙ ናቸው። እንደዚሁም የትብብሩ ዘዴና የመረጃ ልውውጡም ከሕግ ባለሙያዎች ቡድን ጋር የቴክኒክ ባለሙያዎቹ ተቀናይተው እየጻፉት ነው። በተጨማሪም ልዩነቶቹ ሰላማዊ በሆነ መንገድ የሚፈቱበት ብልሃትም እየተዘጋጀ ነው። ሚኒስትሩ ሲኤፍኤ ብለው የጠሩት ከሀያ ዓመታት ላላነሰ ጊዜ የናይል ተፋሰስ አገሮችን በሙሉ ያቀፈና በፍትሐዊነትና ዓለም አቀፍ የድንበር ተሻጋሪ ወንዞችንና የውሃ አካላትን ሕግ መሠረት ያደረገ የሕግ ማዕቀፍ ነው። ኮምፕሬንሲቭ ፍሬምወርክ አግሪመንት ይባላል። በአማርኛ ሁሉ አቀፍ የስምምነት ቢጋር ሊባል ይችላል። ዶክተር ስለሻክለውም ባለፈው ሳምንት ዋሽንግተን ላይ የተደረሰበት ስምምነትም ምን እንደሆነ አስረድተዋል። ኢትዮጵያ በዚህ ረገድ የስምምነቱ ነጥቦች ሳያበታተኑና ሳይለያዩ በአንድነት እንዲቀርቡ በጽናት መቆሟ ከሌሎች አገሮች ለይቷታል። አንዱ ሳንስማማ የነበረው ኢሌቨን ዛውር ላይ የእኛም ፖዚሽን ተመርኩዞ የተስተካከሉ ነገሮች ነበሩ። በአንድ በኩል በዛ ምክንያት አንፈርም፣ በሁለተኛ ደግሞ እነኚህ ፎር ኮምፖነንስ ኦፍ አግሪመንትስ ካልተፈረሙ አንዱ ያልተሰማንበት ጉዳይ የነበረው በአስራ አንደኛው ሰዓት ላይ የእኛን አቋም ተመርኩዘው ያት አልፈረምንም። ሁለተኛው ደግሞ እነዚህ ስምምነቱን የሚያቆሙት አራት ክፍሎች ካልተፈረሙ አንዱን ለይተን የምንፈርምበት ምክንያት የለንም የሚለው የእኛ አቋም አራቱንም አናበን እርስ በርሳቸው የተሳሰሩ መሆናቸውን በትክክል አናበን የሙሌቱ አካሄድ በተገቢ ሕጋዊ ማዕቀፍ መጻፉን፣ የትብብር ዘዴው በተገቢው ሁኔታ የመረጃ ልውጡን ማሳየቱን፣ ወደማያስፈልግ እሰጥ አገባ ወይንም ንትርክ ውስጥ የማያስገባ መሆኑን በትክክል አይተን አራቱንም ክፍሎች የሚያካትት ሁሉን አቀፍ ሰነድ ሲኖረን ነው ምንፈርመው የሚለው የኛ አቋም። የሚቀጥለውን የስምምነት ሂደትም ሚኒስትሩ አብራርተዋል። ፖቴንሻሊ ከረንት አግሪመንት እንግዲህ ዴልቤሬሽን ኦን ትዌልፍ ቱ ሰርተን ፌብሩዋሪ አለን አሁን ያለው ስምምነት እንግዲህ ከየካቲት 3 እስከ አራት ወይንም በፈረንጆቹ አቆጣጠር ከፌብሩዋሪ 12 እስከ 13 በሚኖረን ስብሰባ ሁሉንም እንፈታለን ብለን እንገምታለን። በዚህ ሳምንት ጽሑፎቹ እየተጻፉ ነው። በመጪው ሳምንት ደግሞ በሚኒስትሮች ደረጃ እናየዋለን። ይህን ካደረግን በኋላ ቀጥሎ የሚመጣው የቴክኒክ አስተባባሪ ኮሚቴው ይሆናል። የውሃ ጉዳዮች ሚኒስትሮች ደግሞ እንደዚሁ የቴክኒክ ኮሚቴውን በበላይነት እየተመለከቱ ችግሮች ሲገጥሙ እየፈቱ ይሄዳሉ። ስለሆነም የአለመግባባቱ አፈታት የሚያመለክተው ከሚኒስትሮቹ ደረጃ ካለፈ ወደ ርዕሰ መንግስታት ይመራል፣ ወይንም በመሃል ያለ አገላጋይ አካል የሚፈታው ከሆነ ይህን ስምምነት ከያዝን በኋላ የምናየው ይሆናል። ዶክተር ስለሺ በተደጋጋሚ እንደገለጹት ይህ ስምምነት የሚመለከተው ታላቁን የኢትዮጵያ ህዳሴ ግድብን እንጂ በአባይ ተፋሰስ ከኢትዮጵያ ዘላቂ ጥቅም ጋር የተያያዘ ምንም አይነት ሥራን የሚመለከት አይደለም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን አመሰግናለሁ። አድማጮች በተከታዩ ዘገባ ደግሞ ወደ ሶስተኛው አባል ጉዳይ ወደ ግብጽ እንሻገራለን። የአሜሪካ ድምፅ የቀድሞውን የግብጽ የውጭ ጉዳይ ሚኒስትር ረዳት፣ የናይል ተፋሰስ ጉዳይ ማዋቂ ሞሐመድ ሂጋዚን ያነጋገረው ከመጨረሻው ውሳኔ ላይ ስለ መድረስና ከፍጥጫ የሚልቅ ስለ ትብብር ጠቀሜታ ነው። የአሜሪካ ድምፁ ሞሐመድ ኤልሽናዊ እንግዳውን ሞሐመድ ሂጋዚን ያነጋገረው አዳንች ፍሳዬ እንዲህ አቀናብረዋለች። ኢትዮጵያ፣ ግብፅና ሱዳን እስካሁን ባለው ጊዜ የታላቁ የህዳሴ ግድብ አሞላል ደረጃና ጊዜ ድርቅና የተራዘመ ድርቅ ሲኖር በውሃው ሙሌት ወቅት የውሃ እጥረት ቢከሰት ግድቡ በሚሰራበት ጊዜ ደግሞ ለዓመታት የዘለቀ የውሃ እጥረት ቢኖር መደረግ ባለበት ጉዳይ ላይ መስማማታቸውን ዘገባው ይገልጻል። ግብፃዊው የናይል ተፋሰስ ጉዳይ ምሁር መሐመድ ሂጋዚ በያዝነው ወር የሚደረገው ስብሰባ መጨረሻው ላይ ያደርሰናል ሶስቱ ሀገሮች ህጋዊ ስምምነት መፈረም ያለባቸውና ስጋታችን እልባት ማግኘት ያለበት ጊዜ ነው ብለዋል። ይህ በእርግጥ ወደ መጨረሻው ደረጃ ያደርሰናል። በሀገሮቹ መካከል የመጨረሻው ስምምነት መፈረም ያለበት ጊዜ ነው። ይህ በእርግጥም ስጋቶቹ እልባት እንዲያገኙም ያደርጋል። የሚጠበቀውን ቀጠናዊ ልማት ለመፍጠርም ይረዳል። በአገሮቹ መካከል ቀጠናዊ ትብብር እንዲኖር የውሃና የመብራት ኃይሉ ፍርግርግ ወይም የግሪድ ግንኙነት ተዋህዶ ለመሥራትም እንዲችል ይረዳል። ክልሉ ከውሱን ብሔረተኝነት አመለካከት አልፎ ወደ ላቀ ቀጠናዊ አያያዝ መሄዱም ይጠቅማል። ስምምነቱ እንደሚለው ሶስቱ አገሮች በልማት አብረው እንዲሰሩ ይረዳል። እዚህ ደረጃ ላይ ለመድረስ አቢይ ሚና በተጫወቱት ዩናይትድ ስቴትስ የገንዘብ ሚኒስቴርና የዓለም ባንክ እርዳታ በያዝነው ወር ልናከናውን ተስፋ የምናደርገው ግብ ይሳካል። አንዳንድ ግብፃውያን ተንታኞች አለመስማማት ሊያስከትል የሚችል ልቅ አነጋገር ቢኖርስ የሚል ስጋት እንዳላቸው ለቀረበው ጥያቄ ሶስቱ ሀገሮች የትብብርን ጥቅም በሚገባ ከተረዱ ቋንቋ ሊከበር ይችላል ብለዋል። መሐመድ ሄጋዚ ሶስቱ ሀገሮች የትብብርን ጠቀሜታ በሚገባ ከተረዱ ቋንቋ ሊከበር ይችላል። ውሃ የጠብ ሳይሆን የትብብር ኃይል ሊሆን እንደሚችል መረዳት ያስፈልጋል። የሦስቱ አገሮች የፖለቲካ ፍላጎት አለ። የሦስተኛው አካል ማለትም የዩናይትድ ስቴትስ በጉዳዩ መግባት ፕሬዚዳንት ትራምፕ ራሳቸው ጉዳዩን መከታተላቸውና ሁሉንም ወገኖች ማነጋገራቸው ራሱ መተማመን እንዳለ የሚያመለክት ነው። አሳሪ የሆነ ህጋዊ የስምምነት ሰነድ ስለሚኖረን የፖለቲካ ድጋፍና ዓለም አቀፍ ክትትልም ይኖራል። ሂጋዚ አያይዘውም ሶስቱ ሀገሮች በሚያደርጉት ትብብር የዓለም ባንክና የዩናይትድ ስቴትስ የገንዘብ ሚኒስቴር የሚያደርጉት እርዳታ እንደሚኖርም ጠቁመዋል። ስ የአለም ባንክና የዩናይትድ ስቴትስ የገንዘብ ሚኒስቴር ለሶስቱ አገሮች በሚያቀርቡት የትብብር እቅድ እርዳታ የመብራት ኃይሉን ፍርግርግ ወይም ግሪድ ማገናኘት ይቻላል። ግብጽና ሱዳን የመብራት ኃይሉን ግሪድ እያገባደዱ ነው፤ ከህዳሴ ግድብም ጋር ማገናኘት ይቻላል። በዛ መልክ የመብራት ኃይል መስመሩ በሱዳንና በግብጽ በኩል ለገበያ ሊቀርብ ይችላል። ከዚያም አልፎ በግብጽ የመብራት ኃይል ፍርግርግ ወይም ግሪድ በኩል ወደ ባህረ ሰላጤ አገሮችና ወደ አውሮፓም ቢሆን ሊላክ ይችላል። ስለ መንገዶችና የባቡር ሀዲድ ጉዳይም መነጋገር ይቻላል ይላሉ ግብፃዊው የናይል ተፋሰስ ጉዳይ ምሁር ኢትዮጵያ በየብስ እንደተከበበች አገር አሌግዛንድሪያን የመሳሰሉ የግብፅን የሜዲትራኒያን ባህር ወደቦች መጠቀም ትችላለች። የዩናይትድ ስቴትስ የገንዘብ ሚኒስቴር ባቀረበው ሀሳብና ስለ ዓለም አቀፍ ወንዞች ባደረግኩት ጥናት መሰረት ውሀን ለቀጠናዊ ትብብር መጠቀም ነው። የምናመራ ያለነውም ወደዚያ ነው። እኔ እንደምመለከተው የወንዙን ጥራትና የሶስቱን ሀገሮች ኢኮኖሚ መርዳት ከፈለግን የውሃ ደህንነት ጉዳይ መወሰን ያለበት በብሔራዊ ብቻ ሳይሆን በቀጠናዊ አመለካከትም ጭምር ነው። በመጨረሻም መሐመድ ሂጋዚ፣ ሶስቱ ሀገሮች በያዝነው ወር ማብቂያ ላይ አሳሪ የሆነ ለሁሉም ወገኖች ስጋት መፍትሄ የሚሆን ህጋዊ ስምምነት እንዲፈረም ተስፋ አደርጋለሁ የኢትዮጵያን የመልማት መብትና የሱዳንን የወንዙን መቆጣጠር መብትን የሚያከብር ግብፅ ውሃን አስመልክቶ ያላትን ታሪካዊ መብት የሚጠብቅ ስምምነት እንዲሆን ተስፋ አደርጋሉ ብለዋል ሄጋዜ። አዳነች ፍስሐዬን አመሰግናለሁ። የአባይ ጉዳይ፣ ህዳሴ ግድብና ድርድሩ አሁንም እያነጋገረ ነው። አድማጮች፣ በሶስቱ አገሮች ድርድርና ተያያዥ ጭብጦች ዙሪያ የተሻለ ግንዛቤ ለመፍጠር የሚያግዙ ውይይቶችን በተከታታይ እናቀርባለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አድማጮች የአባይ ጉዳይ ማነጋገሩ ይቀጥላል። ድርድሩም በሚቀጥለው ወር እንደሚቀጥል ተገልጿል። ውይይቶቻችንም በመጪው ሳምንት ይቀርባሉ። አሁን ለተከታዩ ሳምንታዊ ቅንብር መንደርደሪያ የሚሆን ዝግጅት ላስከትል። ባለፈው ሐሙስ ስለተከበረው የራዲዮ ቀን የተመረጠ ስልት ነው። ድምፃዊው ዴሬስ ራከር ነው። በ17 ዓመቱ ለመጀመሪያ ጊዜ መኪና የማሽከርከር እድል እንዳገኘው ይላል። ሕጋዊው መኪና ማሽከርከርና የመለማመጃው ጊዜ 16 ላይ ይጀምራል። እናቴን መሄድ ከፈለገችበት እንዳደርስ ስታዘዝ እድሉ ተፈጠረ። ጎማዎቿ የተበሉ፣ ጣሪያዋ ሊወድቅ የደረሰች፣ መስኮቱ በወጎ የማይዘጋ የከረከሰች መኪና ነበረች። እኔ ግን እንደዚያ በታላቅ ጉጉት የተዋጥኩበት ነፍሴን ሰቅዞ የያዘው ትኩስ ስሜት በደስታ ያጥለቀለቀኝ ግሩም ዜማዎች የሚንቆረቆሩበት የመኪናው ውስጥ ሬዲዮ ነው። ሬዲዮ ዳስ የምወዳትን ሸጋ የፍቅር ጓደኛዬን አሳፍሬ ማሽከርከር ቀጠልን። ከዚያ ቀደም የማታውቃቸውን ያላጠናቻቸውን ዜማዎች ሳይቀር ከሬዲዮ ጋር መዝፈን ይዛለች። ገንዘብም የምንሄድበትን ቦታም አልነበረን። ሬዲዮ ብቻ ነበር የሚያስፈልገን መኪናችንን አቁመን በራዲዮ እየሰማን ያለነውን ሙዚቃ እያጣጣምን አንጋጠን የሰማዩን ከዋክብት ለመቁጠር ከሚያመችን ከመንገዱ ዳር ያለ ቦታ መፈለግ ያዝን እያለ ነበር ዳሬስ ሬዲዮ በተሰኘው ስልቱ ያቀነቀነው ሙዚቃው ለሚቀጥለው ዝግጅት ከወዲሁ ሳያሳብቅ አልቀረም። የጋበዝኳችሁ ሬዲዮ የተሰኘው የሙዚቃ ስልት የሙዚቃ ቃና አካል አይደለም። የሙዚቃ ቃና አዘጋጅ ግን እዚያ ጠገቤ አለ። ዛሬ ደስ አንተም ቀኑን አስታኩ የተዘጋጀ ነገር እንደሰራህ ነው የተረዳሁት። በጣም ይገርማል። አሁን ቀደም ብለን ያሰማኸን ዜማ፣ ሬዲዮ የሚለው ዜማ የሬዲዮ ቀንን አስታክህ ነው ያሰማኸን። ዜማው ግን አሁን ልክ እንዳብራራህልን ስለ ሬዲዮ ብቻ ሳይሆን ያው ፍቅርን እንዴት በሬዲዮ የተነሳ ፍቅሩን እንዴት አድርጎ እንደገለጸ ነው የነገርከን። ታዲያ የቀኑን አሳቦ የተዘጋጀው ሙዚቃ ምናልባትም ላንተ ሌላ ቀን አስታክ የተዘጋጀ ይመስላል። ትናንትና የተለየ ቀን ነበረ። የሙዚቃ ቃናም ያን ቃና ይዘው የተሰራ ነው የሚመስለው። ልምናት ታስተዋውቀንም። ትክክል። በጣም በተዋወቁ ታዋቂ በሆኑ ድምፃያን የተዘፈኑ የፍቅር ዜማዎችን ስብስብ አድርጌ ነው ዛሬ ስቱዲዮ አስራ አራት የተሰየምኩት። እነዚህን ዜማዎች እንግዲህ በሙዚቃ ቃና ቆርቆር እያረኩኝ የመረኳቸውም ዜማዎቹም ድምፅያኖቹም እጅግ በጣም የታወቁ ናቸው። ዜማዎቹንም አድማጮቹ እንደሚወዷቸው እርግጠኛ ነኝ። ትናንትና የፍቅር ሁኖ ቀኑ ቢያልፍም ዛሬ ለሙዚቃ ቃና አድ አድማጮች ሀፒ ቫለንታይን ወይም መልካም የፍቅር ቀን ለማለት የዘገየሁ አይመስለኝም። አልዘገየህም። በእርግጥም የሙዚቃ ቃና አድማጮች የታደሉ ይመስላሉ፣ ሁለት የፍቅር ቀን ሊያገኙ ነው። ግሩም መርጥ። ደስ ሁለተኛ ቀናቸውን ያጣጥሙ። መልካም ቆይታ። ደስ በዚሁ ወደ አንተ ልመልስ። የሙዚቃ ቃና ሊጀምር ነው። ጃ ጃ ጃ አሉላ አመሰግናል የአየር መስመሩን ስለለቀክልኝ። ሰላም፣ ሰላም፣ ሰላም። ጤና ይስጥልኝ የተከበራቸው ሙዚቃ ቃና አድማጮች፣ በያላችሁበት የክብር ሰላምታ ይድረሳችሁ። ትላንት እዚህ ዩናይትድ ስቴትስ የቫለንታይን ደይ ማለትም የፍቅር ቀን ተከብሮ ውሏል። ምንም በዓሉ ትላንት ተከብሮ ቢያልፍም ለሙዚቃ ቃና አድማጮች በሙሉ ሀፒ ቫለንታይን ደይ፣ መልካም የፍቅር ቀን ለማለት ያን ያህል የዘገየሁ አይመስለኝምና ሀፒ ቫለንታይን ደይ እያልኩኝ ለዛሬ ስቱዲዮ ይዤላቸው የቀረብኩት ዜማዎችም የተለያዩ ታዋቂ ድምጻውያን የተጫወቷቸው የፍቅር ዜማዎች ናቸው። መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ በመመኘት የምሽት ፕሮግራማችንን የምንጀምረው ፓወር ኦፍ ላቭ በተሰኘው በሰሊን ዲዮን ዜማ ይሆናል። እንሆ As I look in your eyes ዘ ፓወር ኦፍ ላቭ እያለች የተጫወተችልን ድምጸ መረዋ ሰሊን ዲዮን ነበረች። ይህንን ዜማ በመጀመሪያ የተጫወተችው ጀነፈር ረሽ ነች እንደ ኤውሮፓውያን አቆጣጠር በ1984። ቀጥለን ላቭ ኢዝ ኤ ወንደርፉል ቲንግ እያለ ማይክል ቦልተን በዚያ ግሩም ድምፁ የሚያቀነጥነውን ዜማ እንሰማለን። ዛቤ ዘ ወንደርፉል ቲንግ የተሰኘውን የማይክል ቦልተንን ዜማ ነበር ያደመጥ ነው። ይህ ዜማ ታይም ላቭ ኤን ቴንደርነስ በተሰኘው የማይክል ቦልተን ሰባተኛ የስቱዲዮ አልበም ውስጥ የተካተተ ዜማ ነው። ይህ ዜማ ከወጣበት ከ1991 ዓ ም ጀምሮ 160 ሚሊዮን ቅጂ ተሽጧል በአለም ዙሪያ። የስድስት ዓመቱ ማይክል ቦልተን አሁንም አልፎ አልፎ ከሙዚቃው መድረግ አልጠፋም። በመላው ዓለም የምትገኙ የሙዚቃ ቃን አድማጮችን በድጋሚ ሃፒ ቫለንታይን ደይ እያልኩኝ ብሊዲንግ ላብ የተሰኘውን የሊዮና ዜማ እናድት ብሊዲንግ ላብ የተሰኘውን የተዋቂዋን እንግሊዛዊ ድምጻዊ የሊዮና ሊዩስን ዜማ ነበር ያደመጥ ነው። ሊዮና ዜማውን ያወጣችው እንደ አውሮፓውያን አቆጣጠር በሁለት ሺህ ሰባት ዓመተ ምሕረት ሲሆን ሊዮና እስካሁን ከተጫወተቻቸው ዜማዎች ይህ ያደመጥ ነው ብሊዲንግ ላብ የተሰኘው ዜማዋ ነው። በአሜሪካን የቢልቦርድ ሰንጠረዥ ላይ ከፍተኛ ደረጃን የያዘላት ሊዮና ከድምጻዊነት በተጨማሪም የተዋጣላት የፊልምም ተዋይ ነች። ከሙዚቃና ከፊልም ትወና በተጨማሪ በሰብአዊ መብትም ስሟ ይጠራል። በተለይ እንስሳትን በመንከባከብ እንስሳትን ለምግብነት መጠቀምን አጥብቃ ታወግዛለች። ምንም አይነት የእንስሳትን ማለትም ወተትም ይሆን ስጋ አትጠቀምም። አትክልትና ፍራፍሬ ብቻ በሊታ ነች። ወደ ዜማችን እንመለስና የሉክ ብራያንን ፈርስት ላብ ሶንግ የተሰኘውን ዜማውን እናዳምጥ። Riding down the road, listening to the radio. You leaned over and you turned it up. You said, Baby, this is it. The one I wanted you to hear. Don't it sound just like us? Up till then. All I'd ever listen to was a little sweet home. Tuesday's gone and working man blues. This is my ጆርጂያ ግዛት ተወላጅ የሆነውን የውቁን የሀገረሰብ ዜማ ተጫዋጭ ሉክ ብራየንን ፈርስት ላፕሶንግ የተሰኘውን ዜማውን ነበር ያደመጥነው። ቀጥለን ደግሞ ባይ ዩር ሳይድ ትለናለች ሻዴ ዮር ሳይድ የተሰኘውን የሻዴን ዜማ ነበር ያደመጥ ነው። የተከበራቸው ሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። ለምሽቱ የምሰናበታችሁ ጀነፈር ሃድሰንና አር ኬሊ ኤቴዚር ዋርድ እያሉ በሚጫወቱት ዜማ ይሆናል። አብራችሁ ስለቆያችሁ እያመሰገንኩኝ ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ፣ በእኔ በኩል ቻው። አድማጮች አሁን የዜና ማጠቃለያ ይነበባል። ዩናይትድ ስቴትስ አፍሪካ ውስጥ ያሏትን ወታደሮች ልትቀንስ በምትችልበትና እስላማዊ አማጽያን በፍጥነት እየበዙ በመሄድ ላይ ባሉበት በአሁኑ ወቅት የአውሮፓ ኅብረት በአፍሪቃዊ ሳሕል ቀጠና የበዛ ወታደሮች ተሳትፎ እንዲኖረው እየተጠየቀ መሆኑ ታውቋል። በሰሐራ ምድረበዳ እየተባባሰ ያለው የመነሳሳት ከሰሐራ በመለስ ወዳሉት የአፍሪቃ ሀገሮች ተስፋፍቶ አለመረጋጋትና ፍልሰት በሜዲትራኒያን ባህር ዙሪያ የመስፋፋት መሰረት ያለው መሆኑ ተረድ በመረዳት የአውሮፓ ኅብረት በአካባቢው እንዲገባ ጥሪ እየቀረበ መሆኑ ተገልጿል። ፈረንሳይ፣ ዩናይትድ ስቴትስና የአውሮፓ ኅብረት አመራርም ጭምር ተመሳሳይ መልእክት ማሰማታቸው ተዘግቧል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ሴኔጋል ገብተው ከፕሬዚደንት ማክሳል ጋር የጸጥታን ጉዳይ ስለማጠናከርና ጽኑ የኢኮኖሚ ትብብር ስለማድረግ ጉዳይ መነጋገራቸው ተዘግቧል። የደቡብ ሱዳን ፕሬዚደንት ወደ አስር ክፍለ ግዛቶች ስርዓት እንደሚመለሱ ዛሬ ተናግረዋል። ለጥምረት መንግስት መሰረታ አመቻችቶ በሀገሪቱ የሚካሄደውን የእርስ በርስ ጦርነት ሊያከትም እንደሚችል ተገልጿል። የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት በ19 በ22ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት